የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የአጣዳፊ ምላሽ ፈንድ ኢትዮጵያ ከዚህ ቀደም ከገጠሟት ሁሉ የከፋ ነው ባለው በዘንድሮው ድርቅ ለተጎዱ ማህበረሰቦች መርጃ የ17 ሚሊዮን ዶላር አስቸኳይ እርዳታ ትላንት ፈቅዷል። የፈንዱ ዋና ጸሐፊ ሊሳ ዳውተን የትኞቹ ክልሎች ብዙ እርዳታ እንደሚያስፈልጋቸውና አቅርቦቱ ለተረጂው እንዴት እንደሚዳረስ ለአሜሪካ ድምፅ አብራርተዋል። ሳሌም ሰሎሞን የሚከተለውን አጠናቅራለች። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በኢትዮጵያ ከዚህ በፊት ከገጠሙት ሁሉ እየከፋ በሆነ ድርቅ ለተጎዱ ማህበረሰቦች የ17 ሚሊዮን ዶላር አስቸኳይ እርዳታ ትናንትና ሰጠ። ይህ የመንግስታቱ ድርጅት የአስቸኳይ እርዳታ ሰጪ ክፍል ወይም ሰርፍ በዓመት ለመላው ዓለም የሚደርስ 450 ሚሊዮን ባጀት ያለው ሲሆን እንደ አውሮፓውያን አቆጣጠር በ2015 ወደ 80 ሚሊዮን ዶላር ኤልኒኞ ላጠቃቸው አካባቢዎች ማለትም ኤሲያ፣ ላቲን አሜሪካ፣ የአፍሪካ ቀንድ አገሮች እርዳታ እንደሚውል የአስቸኳይ እርዳታ ክፍል ሰርፍ ዋና ጸሐፊ ሊሳ ዳውተን ገልጸዋል። ከዚህ ባጀት እርዳታ በኢትዮጵያ ለደረሰው ድርቅ ምላሽ ለመስጠት በሚወስዳቸው እርምጃዎች የተባበሩት መንግስታት ድርጅትና አጋሮቹ ድጋፍ እንደሚሰጡ መሆናቸውን ሊሳ ዳውተን አስረድተዋል። አስራ ሰባት ሚሊዮኑ እርዳታ የሚውልበትን ሁኔታ ሲገልጹ እንዲህ ብለዋል and specifically with Ethiopia with this most recent allocation of $17 million to Ethiopia አሁን በተለይ ለኢትዮጵያ የሰጠነው 17 ሚሊዮን ዶላር በኢትዮጵያ ሕዝቡ የሚያገኘው የምግብ መጠን ከጊዜ ወደ ጊዜ እየቀነሰ በመሄዱ ድጎማ የሚሆን ነው። ሕዝቡ የረሃብ አደጋ ተጋርጦበታል። ከፍተኛ የአልሚ ምግብ እጦት ሰፍኗል። ስለዚህ ለሚቀጥሉት ሁለት ወራት ይህ 17 ሚሊዮን ዶላር የሚያወጣ እርዳታ ወደ አንድ ሚሊዮን ተኩል ለሚሆኑ ኢትዮጵያውያንና በጣም ለተጎዱ 154 ሺ ለሚሆኑ ዜጎች የምግብ ድጎማ ይውላል። በኢትዮጵያ የበልጉ ዝናብ መቅረትን አስከትሎ በዓለም ዙሪያ በኤልኒኞ የፈጠረው የዓለም መመሳቀል በተጎዱ አካባቢዎች የምግብና የውሃ እጥረት መፈጠሩ ኦቻ አስታውቋል። የኢትዮጵያ መንግስት በዚህ ዓመት ብቻ ስምንት ነጥብ ሁለት ሚሊዮን ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው ጥሪ አቅርቧል። ይህ ከዚህ በፊት በተሰጠው ቁጥር ከ2.9 ሚሊዮን የላቀ መሆኑን ኦቻ ባወጣው መግለጫ አስረድቷል። ወደፊትም ወደ 22 ሚሊዮን የሚሆኑ ሰዎች በአፍሪካ ቀንድ ድርቅ ባስከተለው ችግር የእህል እጥረት እንደሚያጋጥማቸው፣ ከእነዚህ 15 ሚሊዮኑ ኢትዮጵያውያን እንደሚሆኑ አስረድተዋል። ሊሳ ዳውተን አስቸኳይ እርዳታ የሚያስፈልጋቸው የኢትዮጵያ ክልሎች የሚከተሉት ናቸው ብለዋል። እርዳታው ለስድስት የተለያዩ ክልሎች ነው የሚሆነው። ለአፋር፣ አማራ፣ ኦሮሚያ፣ በደቡብ ብሔር ብሔረሰቦች ክልል፣ በሶማሊያ ክልል እና በትግራይ ከባድ የምግብ እጥረት ለደረሰባቸው ድጎማ ይሆናል። እርግጥ ነው በኢትዮጵያ የምግብ እጥረት የገጠማቸው ሰዎች ቁጥር በያዝነው ዓመት መግቢያ ሁለት ነጥብ ዘጠኝ ሚሊዮን የነበረ ቢሆንም ባለፉት ሁለት ወራት ውስጥ አሻቅቦ ከአራት ነጥብ ሚሊዮን ተኩል አሁን ደግሞ ስምንት ሚሊዮን በላይ ሆኗል። ስለዚህ ከአመቱ መግቢያ በአራት እጥፍ ነው የጨመረው የችግረኛው ቁጥር። ስለዚህ ቀድመን እርዳታውን በፍጥነት ካላደረስን በረሃብ የሚሰቃየው ሕዝብ ቁጥርም እንዲሁ ይጨምራል። የተባበሩት መንግስታት የሰብአዊ ጉዳዮችና የአስቸኳይ እርዳታ ማስተባበሪያ ረዳት ዋና ጸሐፊ ስቴፈን ኦብራያን በበኩላቸው ትናንት ድርጅቱ ባወጣው መግለጫ ለዚህ አጣዳፊ ሁኔታ ወቅታዊ ምላሽ መስጠት ወሳኝ ነው። እንደ አውሮፓውያን አቆጣጠር በቀጣዩ 2016 ዓ ም ችግሩ ይበልጡን የሚብስ በመሆኑ ዛሬ ፈጥነን ካልተንቀሳቀስን ነገ የከፋ ሁኔታ ይጠብቀናል ብለዋል። ይህንን በማጠናከር ሊሳዳውተን እንዲህ ብለው አብራርተዋል። ሌሎች ለጋሾች በጎደለው ይሞላሉ የሚል ተስፋ አለን። የምግብ እጥረቱና የረሃቡ ሁኔታ በፍጥነት ሊባባስ ስለሚችል ይህ እርዳታ ቀድሞ ደርሶ ህዝቡ ሊያገግምበት ይችላል የሚል ነው ተስፋችን። ሆኖም ይህ የተባበሩት መንግስታት ድርጅት የአስቸኳይ እርዳታ ሰጪ መስሪያ ቤት ካሉበት ሌሎች ዓለም አቀፍ እርዳታ ተሻሚ ችግሮች ጋር ሲነጻጸር 450 ሚሊዮን ዶላር በጣም አነስተኛ ነው። ስለዚህ መንግስታት፣ መንግስታዊ ያልሆኑ ድርጅቶች እና ሌሎች የእርዳታ ምንጮች ክፍተቱን ይሞላሉ የሚል እምነት አለን። የአስቸኳይ እርዳታ መስሪያ ቤቱ ወደፊትም የተረጂዎችን ሁኔታ አይቶ እንዲሁ አነስተኛ ድጎማ ሊያቀርብ ይችላል። ነገር ግን የመንግስታቱ ድርጅት አባል አገሮች ተጨማሪ እርዳታ እንደሚሰጡ ተስፋለን። ከድርጅቱ ማዕከላዊ የአጣዳፊ እርዳታ ወጪ የሚሆነው ገንዘብ በድርቁ ለተጎዳው ሕዝብ በአስቸኳይ የሚያስፈልገውን ምግብ ለማቅረብ ይውላል ብለዋል። ገንዘቡ የዓለም የምግብ ፕሮግራም 1.37 ሚሊዮን ኢትዮጵያውያን ለመርዳት እንዲሁም በተመጣጠነ ምግብ እጦት ለተጎዱ 164 ሺህ ሴቶችና ህጻናት ልዩ አልሚ ምግብ ለማቅረብ የሚውል መሆኑንም አስረድተዋል። ሰርፍ ከተባበሩት መንግስታት ድርጅት አባል አገሮች የሚያገኘውን ወደ አራት ቢሊዮን የሚሆን አስቸኳይ ሰብአዊ እርዳታ እንደ አውሮፓውያን አቆጣጠር 2006 ዓ.ም ጀምሮ እስከ ዛሬ ለ95 ሀገሮች እያቀረበ ይገኛል።